Voice የአፋር ክልል መንግስት የሶማሌ ክልል ታጣቂዎች በንጹሐን የአፋር ተወላጆች ላይ ጥቃት ፈጸሙ ሲል ከሷል። ጥቃቱን ተከትሎም አዲስ አበባን ከጅቡቲ የሚያገናኘው መንገድ ለተወሰነ ጊዜ ተቋርጦ እንደነበር ተገልጧል። ጥቃቱ የተፈጸመው አፋርና ሶማሌ በይገባኛል ከሚወዛገቡባቸው ሶስቱ ቀበሌዎች አንዷ በሆነችው አንዱፎ መሆኑን ዘገባው አመልክቷል። በፌዴራል የጸጥታ ኃይሎች ጥበቃ እንዲደረግላቸው ከተወሰኑት ሶስቱ ቀበሌዎች መካከል የአፋር ክልል ታጣቂዎች በሁለቱ ላይ ጥቃት ፈጽመው በመቶዎች የሚቆጠሩ የሶማሌ ብሔር ተወላጆችን በመግደላቸውና የፌዴራል መንግስትም የሚጠበቅበትን የጥበቃ ስራ ባለመወጣቱ ወደ ሶስተኛዋ ቀበሌ የክልሉን ፖሊስ መላኩንና በቀበሌዋም ጥቃት ሊፈጽሙ የሞከሩ የአፋር ታጣቂዎችን መክቼ መልሻለሁ ሲል የሶማሌ ክልል አስታውቋል። የሶማሌ ክልል በተጨማሪም መገናኛ ብዙሃን የአፋርና የሶማሌን ውዝግብ በሚዛናዊነት እየዘገቡ አይደለም ሲል አማሯል። አዲስ ቸኮል ዝርዝሩን ይዟል። የአፋር ክልል መንግስት በትላንትና ዕለት ባወጣው መግለጫ የሶማሌ ክልል ጦርነት ከፍቶብኛል ሲል ከሷል። ክልሉ በመግለጫው ባለፈው ረቡዕ ከንጋቱ 11 ሰዓት ጀምሮ ሁለቱ ክልሎች ከሚወዛገቡባቸው ቀበሌዎች አንዷ በሆነችው እንዱሆና በአቅራቢያው በተፈጸመ ጥቃት የአፋር አርብቶ አደሮች ሰለባ መሆናቸውን አስታውቋል። የክልሉ መንግስት በመግለጫው ስለደረሰው ጉዳት መጠን ያለው ነገር ባይኖርም ያይንም አይነኝ ያሉ የአፋር ክልል የአደጋ መከላከል ባለሙያው አቶ ከድር አህመድ ግን ከሀምሳ በላይ ሰዎች ተገድለዋል ብለዋል። እንደ አካባቢ ያለው የአፋር አርብቶ አደር ላይ ድንገተኛ ጥቃት በመፈጸም ይሆናል ቢያንስ ከሀምሳ በላይ ንጹሐን አርሶ አደር በመግደል እና ከመቶ በላይ ደግሞ በመቁሰል ከፍተኛ የሆነ በደል አድርሰዋል። የአፋር ክልል በመግለጫው የምስራቁ ጁንታ ሲል የገለጸው የሶማሌ ክልል ልዩ ኃይል ፖሊስን ከህወሓት ጋር በማበር ነው ጥቃት የፈጸመብኝ ሲል ከሷል። የሶማሌ ክልል ግን ክሱን አይቀበልም። በወንዱፎ ላይ ግጭት መከሰቱን አምኖ ሆኖም ወደ ስፍራው ጥቃት ሊፈጽሙ የመጡት አፋሮች ናቸው ይላሉ። ከስድስት አመት በፊት አብዛኛው ነዋሪያቸው ሶማሌ የሆኑት ሶስቱ አዋዛጋቢ ቀበሌዎች ማለት ማደይቱ፣ ገዳማይቶ ወይም ገርበይሴና ወንዱፎ ወደ አፋር ክልል ተካለው የቆዩ ሲሆን ባለፉት ሶስት ዓመታት በቀበሌዎቹ ላይ የይገባኛል ጥያቄ እየተነሳ ተደጋጋሚ ግጭቶች ተከስተዋል። በቅርቡ ሁለቱም ክልሎች ወደ አወዛጋቢ ቀበሌዎቹ ታጣቂዎችን ላያስገቡ፣ የቀበሌዎችን ሰላምም የፌዴራል ጸጥታ ኃይሎች ሊጠብቁ ስምምነት ደርሰው ነበር። ይሁንና በሰሜን ኢትዮጵያ ጦርነት መከሰቱ ተከትሎ የፌዴራል ኃይሎች ቁጥር መሳሳቱንና ስምምነቱም እንከን እንደገጠመው ሁለቱም ወገኖች ይገልጻሉ። የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊው አቶ መሐመድ ሮብሌ ለአሜሪካ ድምፅ እንዳስታወቁት በያዝነው ዓመት በአዳይቱና ገዳማዊቱ ወይም ገርበየሴ የአፋር ታጣቂዎች በመቶዎች የሚቆጠሩ ሶማሌዎችን መግደላቸው ጥቃታቸውን ተከትሎ የሶማሌ ክልል መንግስት ወደ ሶስተኛዋ ቀበሌ ተመሳሳይ ጥቃት እንዳይፈጸም ኃይል ማስገባቱን ይገልጻሉ። ባለፈው ሮብ የተከሰተው ግጭትም የአፋር ታጣቂዎች ወደ ወንዱፎ መጠው ጥቃት ሊፈጽሙ ሲሞክሩ የተከሰተ ነው ብለዋል። እነዚህ ሶስቱ ከተሞች ቅርበ ኢሴ ወይም ገዳሜቱ አንዱፎና አዴቱ ሁለት ሱ በኦሬዲ በአፋር እጅ ነው ያሉት። እዛ ውስጥ ሲኖሩ የነበሩ የሶማሊያ ህብረተሰብም ተሰደዋል። ሶማሊያ ህብረተሰብ ብቻ አይደለም፣ ሌሎች የኢትዮጵያ ህዝቦችም እዛ ያሉ እነሱም ከሶማሊያ ህዝብ ጋር ተሰደው አፋር ብቻ ነው አሁን በአፋር ታጣቂ ቡድን እና ልዩ ፖሊስ እጅ ነው ያለችው። የቀረችው አንድ ከተማ አለች፣ እንድፎ ነች። እንድፎን ምንም ከሶማሊያ ህዝብን ከዚህ ለማባረር እና ቤቶቻቸውን ለመውሰድ ከተማውን ለመቆጣጠር እና በእነሱ ስር ለማድረግ ተፋ ቀና እያሉ ነው። አፋር ልዩ ኃይል እና ጉጉሞ የሚባለው ታጣቂ ቡድን ከትላንት ወዲያ ሺን ከተማ ለመያዝ ወደዚህ ተነስተው ወረውናል እና በሶማሌ ልዩ ፖሊስና በአካባቢው ሕዝብ ወደ ኋላ እንዲመለሱ ተደርጓል። ወደ አወዛጋቢ እንዱፎ የሶማሌ ልዩ ኃይል መግባቱን የሚቃወሙት የአፋር ክልል የአደጋ መከላከል ባለሙያው አቶ ከደር አህመድ ግን የረብ ለቱ ጥቃት እንዱፎ ውስጥ የተከሰተ ሳይሆን የሶማሌ ክልል ኃይሎች ከአወዛጋቢያ እንዱፎ ወጠው በአፋር ክልል የፈጸሙት ጥቃት ነው ይላሉ። ባለፈው ጦርነት ጥቃቱ ደግሞ ንደፈ ሳይሆን ንደፈ ወደዚህ ወደ ሰመራ በኩል ያለው የእንግዲህ በሚባል አካባቢ ዘልቆ በመግባት ነው እንጂ ንደፈ ውስጥ አይደለም። አሁን በፌዴራል መንግስት የጸጥታ ኃይሎች እንዲጠበቁ ስምምነት ከተደረሰባቸው ሶስቱ ቀበሌዎች ሁለቱ በአፋር አንዱ ደግሞ የሶማሌ ክልል ታጣቂዎች ቁጥጥር ስር ይገኛሉ። አቶ ከድር አህመድ የአፋር ታጣቂዎች የአደሪቱና ገዳማይቱ ከተማን መቆጣጠራቸውን አይክዱም። ሆኖም ቀበሌዎችን የተቆጣጠሩት በሶማሌ ታጣቂዎች መንገድ እየተዘጋ እንቅስቃሴያቸው በተደጋጋሚ የተስተጓጎለባቸው የአፋር አርብቶ አደሮች እንጂ የክልሉ ልዩ ኃይሎች አይደሉም ይላሉ። ባለፈው ረቡ ጥቃቱ የተከሰተ ለት ለተወሰኑ ሰዓታት ከአዲስ አበባ ጅቡቲ የሚወስደው መንገድ በደህንነት ስጋት አገልግሎቱ ተቋርጦ እንደነበረ ከአሽከርካሪዎች ያገኘነው መረጃ የሚያመለክት ሲሆን በአሁኑ ሰዓት ግን መንገዱ ክፍት መሆኑን የሶማሌ ክልል መንግስት ኮሚኒኬሽን ቢሮ ኃላፊው አቶ መሀመድ ድሮብ ላይ አስታውቀዋል። አቶ መሐመድ ለአሜሪካ ድምጽ በሰጡት ቃል የሀገሪቱ መገናኛ ብዙሀን በአፋርና ሶማሌ ግጭት ሚዛናዊ ሆነው እየዘገቡ አይደሉም ሲሉ ክስ አቅርበዋል። ለዚህም በዋቢነት ያቀረቡ ሶስት መቶ ሀምሳ ሰዎች ተገድለውበታል ያሉትን የገዳማዊት ወይም ገርቤሴ ጥቃትን ያልዘገቡ መገናኛ ብዙሀን፣ ትላንትና የአፋር ክልል መንግስት የሶማሌ ክልልን የምስራቁ ጅንቷ ሲል የገለጸበትን መግለጫ ቃል በቃል ማውጣታቸውን ነው ብለዋል። ወደ ሶስት መቶ ሀምሳ ሚሆኑ የህብረተሰባችን ተገድሎ ሌላው ተፈናቅሎ ከተሞቻችን በአፋር እጅ ወድቆ ዝም ያለ ክልል ቢኖር የእኛ ክልል ነው እና ህብረተ መንግስታችንም አልቸኮለም። ከአንድ ወር በፊት ነበረ ገርበዒሴ በነሱ እጅ የወደቀችው እና አንድ የኢትዮጵያ ሚዲያ አንድ ሰው፣ ሁለት ሰው ገርበዒሴ ላይ ተገለዋል ብሎ አላነሳም። ትናንትና የአፋር ክልል ያወጣው መግለጫ ደግሞ ወዲያው ሬዲዮ ፋና ወስዶ ወይ እነሱ ቤጅ አስቀምጠዋል። ነገር ግን እኛ በሰሜኑ በኩል እየተካሄደ ያለው የእኛ ልዩ ፖሊስም ተካፍለዋል፣ ፋይናንሽሊም እኛም ተካፍለናል። እና ከሌላው የኢትዮጵያ ህዝብ ጋር ጎን ሆነን ነው እኩል ሆነን ነው ራሳችን እንደሆንን ነው ራሳችን የምናየው። የአፋር ክልል መግለጫን በፌስቡክ ገጹ አውጥቶ የነበረ ፋና ብሮድካስቲንግ ኮርፖሬት መግለጫውን ቆይቶ ቢያነሳውም የሶማሌ ክልል በፌስቡክ ገጹ ባወጣው መግለጫ ይቅርታ ይጠየቅ ብሏል። በሶስቱ አወዛጋቢ ቀበሌዎች ተደጋጋሚ ግጭት ያስተናገዱትና ጠቅላይ ሚኒስትሩን ጨምሮ በፌዴራል ከፍተኛ አመራሮች አሸማጋይነት ተደጋጋሚ እርቅ ያደረጉት የአፋርና የሶማሌ ክልል አመራሮች በሶስቱ ቀበሌዎች የተነሳ ደም አፋሳሽ ግጭት ውስጥ መግባታቸውን አሁንም ማስቆም የቻሉ አይመስልም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።